እስራኤል በኃይል በያዘቻቸው ግዛት ውስጥ መቶ የሰፈራ መንደሮችን ለመገንባት አዲስ ሕግ ማውጣትም የፍልስጤማውያን ባለሥልጣናትን ያስቆጣ መሆኑ ተገለጠ። ሮበርት በርገር ከኢየሩሳሌም ታይላከውን ዘገባ ትዝታ በላቸው ታቀርባለች። እስራኤል በኃይል በተቆጣጠረቻቸው የምዕራብ ዳርቻ የፍልስጤማውያን ይዞታ ላይ በሺዎች የሚቆጠሩ ሌሎች አይሁዶችን ለማስፈር በመወሰኗ ዓለም አቀፍ ማህበረሰብ እንዲቀጣት ጥሪ እያደረጉ ነው የፍልስጤማውያን ባለስልጣናት። ዋናው ፍልስጤማዊ ተደራዳሪ ሰአብ ኤርካት እስራኤል ዓለም አቀፍ ሕግን በመጣስ የመሬት ስርቆት እያካሄደች ነው ብለዋል። ንፍ ስራሰራ ቀጥሎ ፍልስጤማውያን መውሰድ ያለባቸው እርምጃ እስራኤልን በጦርነት ወንጀል ሄግ የሚገኘው ዓለም አቀፍ ፍርድ ቤት ላይ መክሰስ ነው ነው ያሉት። እስራኤል በሀገር ውስጥም ከፍተኛ ሕጋዊ ተቃውሞ ገጥሟታል። מתכוונים አዳላ የተባለውን የአረብ እስራኤል የመብት አስከባሪ ቡድን የሚወክሉት የሕግ ጠበቃ ሳአዳ ቢሻር መንግስታዊ ያልሆነው ድርጅታቸው እስራኤልን የአገሪቱ ከፍተኛ ፍርድ ቤት ላይ ይከሳል ብለዋል። እስራኤል ያወጣችው ሕግ ከግዛቷ ውጭ የሆነ ንብረትን በመያዝ የሀገሪቱን ሕግ ስለሚጥስ ከፍተኛ ፍርድ ቤት ውድቅ ሊያደርገው እንደሚችል የሕግ ባለሙያዎች ይናገራሉ። ምንም እንኳን አዲሱ የእስራኤል ሕግ የመብት ጥሰት ጣጣ ቢኖርበትም ደጋፊዎቹ ጽዮናዊቱ ሀገር በመጽሐፍ ቅዱስ የተጠቀሱ ግዛቶቿን እንድትመልስ ይረዳል ይላሉ። ወጋ አጥባቂ የፓርላማ አባል ሞቲ የግቭ ለአንድ የእስራኤል ራዲዮ ሲናገሩ ሕጉ ለእስራኤል ዲሞክራሲና ለጽዮናዊቱ ሀገር ታሪካዊ ድል ነው ብለዋል። ሕጉ የዩናይትድ ስቴትስ ዶናልድ ትራምፕ ባለፈው ወር ስልጣን ከተረከቡ ወዲህ የወጣ ሲሆን እስራኤል በያዘቻቸው የምዕራብ ዳርቻ ግዛቶችና በምስራቅ ኢየሩሳሌም ስድስት ሺህ ቤቶችን እንድትገነባ የሚፈቅድ ነው። እስራኤልና ፍልስጤማውያን በምስራቅ ኢየሩሳሌም ባለቤትነትም የሚወዛገቡ ሲሆን፣ በቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር ሕገወጥ ግንባታው ታግዶ እንደነበር ይታወሳል። ፕሬዚደንት ኦባማ ግንባታውን ያገዱት በእስራኤልና ፍልስጤማውያን መካከል ለሚደረገው የሰላም ድርድር እንቅፋት ይሆናል በማለት ነው። እስራኤል ግን የወቅቱ ፕሬዝደንት ትራምፕ ከጎኗ የቆሙ መሆኑን ታምናለች።